ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህ በሎካል ደረጃ በዩኒቨርሲቲ ማመለስ ያቃታቸውን ጥያቄ ማመለስ እንደማይችሉ አረጋገጥም። ታካሚዎቻችንን በአግባቡ አስረክበን ስራ አቁመናል። በስራ ልምምድ ላይ ያለ የጎንደር ዩኒቨርሲቲ የሕክምና ትምህርት ቤት የመጨረሻ ዓመት ተማሪ ድምፅ ነው የሰማችሁት። ዝርዝሩን በእለቱ አበይ ርዕስ ይዘናል። ባለፈው ወር በመቀሌ ኩሃ ክፍለ ከተማ ግርግር ለመፍጠር ሲንቀሳቀሱ አገኘኋቸው ሲል ፖሊስ ቁጥጥር ስር የዋላቸውን 11 ተጠርጣሪዎች በዋስ እንዲፈቱ ፍርድ ቤት ባዘዘው መሰረት መፈታታቸው ተገለጠ። የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ ይቀርባል። ጤና ያስጥልን። እንደምናመሻችሁ ክብራትና ክቡራን አድማጮቻችን ሌሎችን በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ከዛሬ የረቡዕ ግንቦት 14 2011 ዓ ም ስርጭታችን ጋር የምናስተናግዳችሁ ቆንጅ ይታየና አሉላ ከበደነን። አሁን የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። የኦሮሚያ ብሔራዊ ክልላዊ መንግስት 7029 ለሚሆኑ የህግ ታራሚዎች ይቅርታ አደረገ። የክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ በሰጡት መግለጫ ይቅርታ የተደረገው ታራሚዎቹ በስነ ምግባር መሻሻላቸው ስለተረጋገጠ ነው ብለዋል። ሙክታር ጀማል ዝርዝሩን ይዟል። የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ዛሬ ለመንግስት ቅርበት ላላቸው መገናኛ ብዙኃን በሰጡት መግለጫ እንደተናገሩት የክልሉ መንግስት ሰባት ሺህ 29 ለሚሆኑ የህግ ታራሚዎች ይቅርታ አድርጓል። አቶ ሽመልስ አብዲሳ እንደተናገሩት ይቅርታ የተደረገላቸው ታራሚዎች በቆይታቸው መልካም ባህሪን ሲያሳዩ እንደነበረ ጉዳዩን የሚመለከት ቦርድ ካረጋገጠ በኋላ መሆኑን ነው በመግለጫቸው የጠቆሙት። የይቅርታ ተጠቃሚዎቹ ህጉ በሚፈቅደው መሰረት መተግበሩን የገለጹት አቶ ሽመልስ ይቅርታው የማይመለከታቸውና ያልተመለከታቸውንምና የወንጀል አይነትም ዘርዝረዋል። በይቅርታ ሂደት ውስጥ ያልታዩት በክልላችን አዋጅ እና ደን መሰረት አንደኛ በደን ጭፍጨፋ የተሳተፉ እና በዛ የተቀጡ ሰዎች፣ በህገወጥ ንግድ፣ በህገወጥ የሰዎች ዝውውር፣ በህፃናትና በሴቶች ላይ ወንጀል የፈጸሙ ሰዎች ድህን ድል እንዳገኙ ይህን መብት እንዳገኙ ተደርጓል። የዝር ማጥፋት ወንጀል ላይ የተሳተፉ በዛ የተቀጡ ሰዎችም ይህ መብት ህግ እንደማይገባቸው በግልጽ ስለሚያስቀምጥ እንዲታይ አልተደረገም። ታራሚዎቹ በማረሚያ ቆይታቸው ጊዜ የተለያየ የክህሎትና የሥነ ምግባር ሥልጠናዎች ሲወስዱ እንደቆዩ አቶ ሽመልስ አንስተው ተመልሰው ወደ ማኅበረሰቡ ሲቀላቀሉ የተሻለ ሥነ ምግባርና ድርጊትን ለማኅበረሰቡ ማሳየት አለባቸው ብለዋል። በማከልም ታራሚ የነበሩ ሰዎች ባሳዩት ጥሩ ሥነ ምግባር ይቅርታ እንደተደረገላቸው በማወቅ ማኅበረሰቡ አቅፎና ደግፎ አብሯቸው እንዲኖር አቶ ሽመልስ ጥሪ አቅርበዋል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። ዛሬ ምሽት በሜሌኒየም አዳራሽ የአብሮነትና የምስጋና የአፍጥር ምሽት እየተካሄደ ነው። በርካታ የሙስሊም ማህበረሰብ አባላት እና የሃይማኖት መሪዎች በታደሙበት በዚህ የአፍጥር ምሽት ላይ ጠቅላይ ሚኒስትር አብይ አህመድ እንዲሁም የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ በስነ ስርዓቱ ላይ ተሳትፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባዘጋጀው በዚህ ስነ ስርዓት ላይ የተለያዩ ሃይማኖታዊ ስነ ስርዓቶች እየቀረቡ እንደሚገኙ መንዙማና ግጥሞችም መቅረባቸው ተገልጧል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ በሱዳን ካርቱም ተገኝተው ፕሬዚደንት ኦመር አልበሽርን ከስልጣን ካስወገዳቸው የሱዳን ነጻነትና ለውጥ ኃይሎች ቡድን ተወካዮች ጋር ተወያይተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረመስቀል በትዊተር እንዳስታወቁት ስለ ሀገሪቱ መጻኢ እጣና ወቅታዊ ሁኔታ ያላቸውን ራዕይና እየተካሄዱ ስላሉት ድርድሮች ማለትም በሱዳን ገለጻ አድርገውላቸዋል። ልኡካኑ ቀደም ብለው የኤርትራ ልኡካን ከሽግግሩ ወታደራዊ ምክር ቤት መሪ ከጀነራል አብዱፈታ አልቡርሃንና ና ከምክትላቸው ከጀነራል ሞሐመድ ሀምዳን ጋር ተገናኝተው ስለ ሁለቱ ሀገሮቻቸው አበረታች ግንኙነቶች ተወያይተዋል ብሏል የማስታወቂያ ሚኒስትሩ መግለጫ። ዛሬ ሶማሊያ ዋና ከተማ ሞቃዲሾ ውስጥ ቤተ መንግስቱ አቅራቢያ በተገኘች ወይም በነበረች መኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ አምስት ሰዎች ገደለ። የአገሪቱ ፖሊሶች እንዳሉት ከሞቱት ሰዎች መካከል አንዱ የቀድሞ የአገሪቱ የውጭ ጉዳይ ሚኒስትር የነበሩት ሁሴን አልቢ ሀይ ናቸው። በፍንዳታው ሌሎች እስካሁን በታወቀው አስራ ሶስት ሰዎች ቆስለዋል። ጽንፈኛው ተዋጊ ቡድን አልሻባብ ለፍንዳታው ኃላፊነት ወስዷል። ወታደሮቹ የምክር ቤት አባላት እና ሌሎች የመንግስት ባለስልጣናትን ኢላማ ያደረገ ጥቃት መሆኑንም ገልጸዋል። የሞዛምቢኩን የቀድሞ የገንዘብ ሚኒስትር እንዲላኩላት ለጠየቀችው ለዩናይትድ ስቴትስ ሳይሆን ለሀገራቸው ለሞዛምቢክ ነው አሳልፈን የምንሰጠው ሲሉ የደቡብ አፍሪቃ የፍትህ ሚኒስትር አስታወቁ። የቀድሞው ሚኒስትር የሞዛምቢክን ኢኮኖሚ ባሽመደመደው ግዙፍ የእዳ ቅሌት እጃቸው አለበት ተብለው የተከሰሱ ናቸው። ባለፈው ታህሳስ ወር በጆሀንስበርግ በኩል አድርገው ሲያልፉ የተያዙት የቀድሞ ሚኒስትር ማኑዌል ቻንግ የሀገሪቱን ኢኮኖሚ ባመሰቃቀለው ባመሰቃቀለው የሁለት ቢሊዮን ዶላር እዳ ቅሌት በተያያዘ ዩናይትድ ስቴትስም ሀገራቸው ሞዛምቢክን ትፈልጋቸዋለች ይፈልጓቸዋል። ሁለቱም የጆሃንስበርግ ፍርድ ቤት አሳልፎ እጃቸውን እንዲሰጥ ጠይቀው ነበረ። ፍርድ ቤቱ ለፍትህ ሚኒስትሩ ከመራው በኋላ ሚኒስትሩ ማይክል ማሱታ ባወጡት መግለጫ ፍትህ እንዲከናወን በጥሩ ሁኔታ ስንል ወደ ሞዛምቢክ ቢላኩ የተሻለ ሆኖ አግኝተነዋል ነው ያሉት። የዩናይትድ ስቴትስ ባለስልጣናት በዚህ ውሳኔ ላይ አስተያየት ለመስጠት ፈቃደኛ አልሆኑም። ከበርካታ ዓመታት በፊት በሶማሊያ ብሔራዊ ጦር ሰራዊት ውስጥ በኮሎኔልነት ያገለገሉ አንድ ሰው እንደ አውሮፓውያን የዘመን አቆጣጠር በ1987 ዓ ም በአንድ ታዳጊ ወጣት ላይ የስቃይ ምግባር ፈጽመዋል ሲል በዩናይት ስቴትስ ፍርድ ቤት የጥፋተኝነት ብይን ሰጥቶባቸዋል። በአሁኑ ጊዜ የዩናይት ስቴትስ የቨርጂኒያ ክፍለ ግዛት አሌግዛንድሪያ ከተማ ውስጥ የሚኖሩት ዩስፍ አብዲ አሊ በቀድሞ የሶማሊያ አምባገነን ዚያድ ባሬ ዘመን የኮሎኔል የነበሩ መሆናቸው ተመልክቷል። በወረዳው ያስቻለው ከህዝብ የተውጣጣ ክስ ሰሚ ችሎት ተከሳሹ ፋርሃን መሐመድ ታኒ ዋርፋ የተባለው ግለሰብ ላይ ለደረሰው ሰቆቃ ተጠያቂ ናቸው ሲልም ለፋርሃን አምስት መቶ ሺህ ዶላር እንዲከፍሉ ወስኗል። በቀድሞው ኮሎኔል ላይ ክሱን ፋርሃን ዋርፋን ወክሎ ከ አስራ አምስት ዓመታት በፊት የመሠረተው ጽህፈት ቤቱ ሳን ፍራንሲስኮ የሆነው የፍትህና የተጠያቂነት ማዕከል የተባለ ተቋም ሲሆን ከሰሰሚው የሕዝብ ሸንጎ ለሶስት ቀናት ከተነጋገረበት በኋላ ነው የጥፋተኝነቱን ውሳኔ ሰጠው። በወቅቱ በአስራ ሰባት ዓመት ወጣት የነበረው ዋርፋ ኮሎኔሉ በሽህ የመቶ ሰማኒያ ስምንት ዓመተ ምረት ሲመረምሩኝ፣ ሲያሰቃዩኝ ቆይተው በጥይት መተውኝ ሞቷል ብለው ነው ጥለውኝ የሄዱት ብለዋል። ቀበሩ ለተባሉ ሰዎች ገንዘብ ከፍዬ ተረፍኩም ሲል ተናግሯል። ትናንት የቅጣት ውሳኔውን የሰጡት ከሕዝብ የተወጣጡ ዳኞች በዋርፋ ላይ ለደረሰው ሰቆቃ ከሳሹን ተጠያቂ አድርጎ የተኮሰበትን ሆን ብሎ ለመግደል ለመሆኑ በቂ ማስረጃ ግን አላገኘንም ብለዋል። ከሳሹ ዋርፋ በአሁኑ ወቅት የሚኖረው ሰሜናዊ ሶማሊያ ውስጥ መሆኑም ተገልጧል። በመጨረሻም ኢንዶኔዥያ ዋና ከተማ ጃካርታ በሀገሪቱ በቅርቡ የተካሄደውን ምርጫ ተከትሎ በተከሰተ ግጭት ህይወት የጠፋበት ህይወት መጥፋቱ ተነግሯል። በምርጫው የተሸነፉት የቀድሞው ጀኔራል ፕራባኦ ሱቢያንቶ ደጋፊዎች ዛሬ ረቡዕ ማለዳው ላይ ከጸጥታ ኃይሎች ጋር ተጋጭተው ቢያንስ ስድስት ደጋፊዎቻቸው ተገለዋል ተብሏል። እሳቸው የምርጫ ውጤት ላይ ጥያቄ ማንሳታቸው ወይም ሙግት ማንሳታቸው ይታወቃል። የሀገሪቱ ፕሬዚደንት ጆኮ ዊዶዶ ዲሞክራሲያዊ ሂደቱን የሚበጠብጡ ወገኖችን በትዕግስት አንመለከትም ሲሉ አስጠንቅቀዋል። በፖሊስና በጄኔራል ሱቢያንቶ ደጋፊዎች መካከል በደረሰው ግጭት ከሁለት መቶ የሚበልጡ ሌሎች ሰዎች መቁሰላቸውን ነው የጃካርታ አገረገዥ ያስታወቁት። በቅርቡ በተካሄደው ምርጫ በድጋሚ የተመረጡት ፕሬዚደንት ዊዶዶ ለረብሻ በተለይም እችን ሀገራችንን ለሚጎዳ አድራጎት ቦታ የለንም ሲሉ ነው ያስጠነቀቁት። አስከትለውም ፖሊስ ፖሊስና የጦር ኃይሉ ህጉን ተከትለው ጥብቅ እርምጃ ይወስዳሉ ብለዋል። በርካታ ሰዎች መታሰራቸውን ባለስልጣናት ገልጸዋል። አሁን ሁኔታውን ተቆጣጥረናል ያሉት ፕሬዚደንቱ ህዝቡ በምርጫው ውጤት ዙሪያ በአንድነት ይቁም ሲሉ ነው ጥሪ ያቀረቡት። የኢንዶኔዥያ የምርጫ ኮሚሽን ትናንት ባወጣው የምርጫ ውጤት ጆኮ ዊዶዶ የቀድሞውን ጀኔራል ፕራባዎን ሃምሳ አምስት ነጥብ አምስት ከመቶ ድምፅ ብልጫ ነው ያሸነፏቸው። አርባ አራት ነጥብ አምስት ከመቶ ያገኙት እኚህ ጄኔራል ግን ትክክለኛ ውጤት አይደለም በማለት ሙግት አንስተውበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከቴክኒክ መሐንዲሳችን ቫስኮ ቫለሪ ና ከአቀናባሪያችን ንግስት አምሬ ጋር የምሽቱ አስተናጋጆቻችሁ አሉላ ከበደ ና ቆንጂታ የነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው የሚሆነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ ፔንት አፕ ግሪቨንስስ አንድ ቴንሽንስ አት ታይምስ ዲልብረትሊ ስትርድ ባይ ማሊግናንት ፎርስስ በጥፋት ኃይሎች የሚጋጋሉ ከጀርባ ዓላማ ያላቸው የቁጣ እንቅስቃሴዎችና ውጥረቶች ግጭትን፣ አለመረጋጋትና መፈናቀል በተለያዩ የሀገራችን ክፍሎች በመፍጠር በለውጡ ጥረት ላይ ጠንካራ ፈተና ደቅነዋል። እያሻቀበ የመጣው የሀገር ውስጥ ተፈናቃዮች ቁጥር እጅግ አሳሳቢ ነው። ኖርዌይ ኢትዮጵያ ልታስብባቸው ይገባል ያለችውን አራት ጉዳዮች አስቀምጣለች። አንደኛ ቀድሞ የሰማችኋቸው የኢትዮጵያ ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የዓለም ሰብአዊ መብቶች አያያዝ ግምገማ ስብሰባ ላይ ያሰሙት ንግግር ነው። እርሳቸውን ተከትለው የተናገሩትና በአማርኛም ተመልሶ የሰማችሁት ደግሞ የምክር ቤቱ አባል የሆነችው የኖርዌይ ተጠሪ ናቸው። አድማጮች ሁለቱንም ቆየት ብሎ በሚቀርበው ዘገባ በሁለተኛው አጋማሽ ትሰማላችሁ። አሁን በቀጥታ ወደ እለቱ። አቢርስ ቁጥራቸው 250 የሚሆኑ የጎንደር ዩኒቨርሲቲ የህክምና ሳይንስ ትምህርት የሙያ ልምምድ በማድረግ ላይ የሚገኙ ተማሪዎች ግቢውን ለቀው እንዲወጡ ተደረገ። ተማሪዎቹ እንደሚናገሩት ዩኒቨርሲቲው በሆስፒታሉ ላይ ስላሉ ችግሮች ያነሳነውን ጥያቄ በአስራ አምስት ቀን ውስጥ መልሳለሁ ካለ በኋላ መልስ ስንጠብቅ ግቢውን ለቀን እንድንወጣ ትዕዛዝ ማስተላለፉን ሰማን። ግቢውን ለቀን ወጣ ነው ያሉት የጎንደር ዩኒቨርሲቲ ፕሬዚደንት፣ በጉዳዩ ላይ አሁን መልስ መስጠት እንደማይችሉ ለዘጋቢያችን ለአስቴር ምስጋና ገልጸውላታል። ስሜ እንዲጠቀስ አልፈልግም ያለው በጎንደር ዩኒቨርሲቲ የመጨረሻ ዓመት የሕክምና ሳይንስ ተማሪ እንደሚናገረው በመላ ሀገሪቱ ያሉ የሕክምና ባለሙያዎች የሚያነሱትን ጥያቄዎች በመደገፍና በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሚታዩ ችግሮችን እንዲፈቱ ባነሳነው ጥያቄ መሰረት ከጎንደር ዩኒቨርሲቲና ከሆስፒታሉ አስተዳደር ጋር ተወያይተን ነበር። ጥያቄያችንም በአስራ አምስት ቀናት ውስጥ እንደሚፈታም ተነግሮን ነበረ። ለጥያቄያችን መልስ ስንጠብቅ ግቢውን ለቃችሁ ውጡ የሚል ትእዛዝ በመምጣቱ ሁለት መቶ ሀምሳ የምንሆን ተማሪዎች ግቢውን ለቀን ወጥተናል ይላል። በ1381 በዩኒቨርስቲ ቅጥር ግቢ ውስጥ ተካሄደ። ዘጠኝ ጥያቄዎችን እንደ አቋም መግለጫ አድርገን አቀረብንለት። በዩኒቨርሲቲ አስተዳደር የዩኒቨርሲቲ ውስጥ የህክምና ትምህርት ክፍል ኃላፊ በተገኙበት ዘጠኝ ጥያቄዎች ተነበቡ። እነሱም ጥያቄዎች እናቀርብላቸው ጥያቄዎቹ በአፋጣኝ ካልተመለሱ እኛ ስራችን ለመቀጠል እንደምንቸገር ገልጠንላቸው ሁለት ሳምንት እንደይሰጠን ና በሁለት ሳምንት ውስጥ ማጠናቀቅ እንችላለን አሉ። እኛ ሁለቱን ሳምንት ሙሉ ጥቁር ሪባን በግራጃችን አስረን ምክንያቱም ጥያቄውን እንደጀመር ነው እና ለመጨረሻው ማስቀጠል እንደምንችል እንዲታወቅልን ን እነሱም ደግሞ በተሰጣቸው ጊዜ ውስጥ አትሊት ሚስት በሎካል ደረጃ በዩኒቨርሲቲ መመለስ ያለባቸውን ጥያቄ መመለስ እንደማይችሉ አረጋገጠት። ታካሚዎቻችን በአግባቡ አስረክበን ስራ አቁመናል። ከዚያም በተከታታይ በጎንደር ዩኒቨርሲቲ እና በአካባቢ የሚገኙ የሲቪክ ማህበራት ለድርድር ይሆናል ያሏቸውን ኮንፈረንሶች ያዘጋጁ። በዛም ውስጥ የተገኘን እኛ የችግሩ እንዲፈታ የመፍትሄው አካል ለመሆን ቁርጠኛ ቁርጠኝነት ያስሆን አሳይተን ነበር። አመራሩ አሁንም ግትር ሆኗል። ችግሮችን ከመፍታት ይልቅ አሁን የቴክኒክ ውሳኔ ተሯሩጦ ተለማሾስተን ሞክረዋል። ግቢውን ለቀን እንድንወጣ ተቀጠል ደብዳቤ ተጽፎልን ወጣ ነው። ወጣችኋል? አሁን አዎ፣ ሁሉም ወጥቷል። ቁጥራችሁ ምን ያህል ይሆናል? ሁለት መቶ ሀምሳ ተማሪዎች ናችሁ አደለም? የኢንተርናሽኖች ነው የመጨረሻ ዓመት የሕክምና ተማሪዎች ግን የኢንተርናሽኖች ነው። ስለ ጉዳዩ የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደ ወይን በስልክ አናግሬያቸው ነበር። በጉዳዩ ዙሪያ ከሚመለከታቸው አካላት ጋር አሁን እየተወያየን ነው፣ ውይይቱን እንዳጠናቀቅን መልስ የምሰጥ ይሆናል ነው ያሉት። ከቀናት በፊት በተለያዩ ዩኒቨርሲቲዎች ያሉ የሕክምና ኢንተርነት አማሪዎች የሚያቀርቡትን ቅሬታ አስመልክቶ የሳይንስና ና ከፍተኛ ትምህርት ተቋማት ሚኒስቴር ሚኒስትር ዴኤታ ፕሮፌሰር አፈወርቅ ካሱ ለሀገር ውስጥ ጋዜጠኞች መግለጫ መስጠታቸው የሚታወስ ነው። እያንዳንዱ ዩኒቨርሲቲ በሴኔት ሌጅስሌሽኑ መሰረት በተማሪዎቹ ጥፋት መሰረት ጥፋት ነው ብሎ ካሰበ የሚያስቀምጠው ቅጣት ይሆናል። የሰሚስተር ቅጣት ሊሆን ይችላል፣ የአመት ቅጣት ሊሆን ይችላል፣ ማባረርም ሊሆን ይችላል። ከዚህ ጋር በተያያዘ በቅርቡ በሀገሪቱና ና በአማራ ክልል የሚገኙ የህክምና ባለሙያዎች በመጀመሪያ ከደሞዝ እና ጥቅማ ቅም በኋላ ደግሞ ከአስተዳደር እና ከጤና ስርዓቱ ጋር በተያያዘ ስራ በማቆም የተቃውሞ ሰልፍ ማድረጋቸው ይታወሳል። ይህን አስመልክቶ ታዲያ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን እና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን በአማራ ክልል ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ውይይት አካሂደው እንደነበር ይታወቃል። በውይይቱ ላይ ዶክተር አምባቸው መኮንን የህክምና ባለሙያዎችን ጥያቄ ፈታል ነው ያሉት። ጥያቄያቸውን እንጋራቸዋለን ከናቸውን እንጋራቸዋለን አሁን በተደረገው ማሻሻያ የወረዱትን ተግባራዊ ለማድረግ በክልላቸው ላሉ የጤና ባለሙያዎች ለሀኪሞቻቸው ተግባራዊ ለማድረግ ጥረት እናደርጋለን። ከጤና ስርዓቱ ጋር በተያያዘ ደግሞ የጤና ጥበቃ ሚኒስትሩ ዶክተር አሚር አማን እየተመካከርን እናስተካከላለን ብለዋል። ከመመሪያ ከፖሊሲ ጋር የተገናኙትን አሳር የነበሩ ነገሮችን በሙሉ ለማስተካከል ተሞክረዋል። አሁንም ደግሞ ሪፎርም እያደረጉ ያሉት ፖሊሲዎች ላይ አስተያየት ስጡ፣ እንነጋገር፣ መቀየር ያለብንን እንቀይረው። ስትራቴጂ ላይ ተመሳሳይ እንነጋገር፣ እንቀይር። ከጥቅማ ጥቅምና ከደሞዝ ጋር የተነሳውን ማስተካከል ምንችለውን ከታክስ ጋር የተገናኘ ወጣ ገባ የነበረውን കൈക്കേറിയക്കാ ഉടകൊന്ന ഒരു പേ እንደዚህ ደግሞ ሌሎችም ከዚህ ጋር ተገናኙት ነገሮች ከግንቦት ጀምሮ እናስተካክላል ይህ ከሆነ በኋላ ዛሬ የሲቪል ሰርቪስ ኮሚሽንን ጠቅሶ የአማራ ክልል ብዙሀን መገናኛ ድርጅት በድረገጹ ላይ እንዳሰፈረው ለጤና ባለሙያዎች በተሰጣቸው ላይ ሁለት እርከን ተጨምሮላቸው የተፈጠረውን ልዩነት እንዲስተካከል መደረጉንና ሐምሌ ወር ላይ ሁለት ዓመት ለሚሞላቸው የጤና ባለሙያዎች ደግሞ በእድገት ስም ሶስት እርከን እንዲሰጣቸው ለጠቅላይ ሚኒስትር ጽፈት ቤት የቀረበው ሀሳብ መጽደቁን ዘግቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች ሁለተኛው መጽሔት ርዕስ ደግሞ ወደ ትግራይ ይወስደናል። ባለፈው ወር በመቀሌ ኮሃ ክፍለ ከተማ ግርግር ለመፍጠር ሲንቀሳቀሱ አገኘኋቸው ሲል ፖሊስ ቁጥጥር ስር ያዋላቸውን አስራ አንድ ተጠርጣሪዎች በዋስ እንዲፈቱ ፍርድ ቤት ባዘዘው መሰረት ትናንት ተፈተዋል። በስር ላይ ሳሉ ግን እንግልጥ ደርሶብናል ይላሉ የመቀሌው ዘጋቢያችን ሙልጌታ አጽበሀ ከተቀሳሾቹ መካከል ሁለቱን አነጋግሮ Kittain, että kyllä täynnä tänä ጸረ ህገ መንግስት እንቅስቃሴ ማድረግ፣ የሐሰት ወሬ በማሰራጨት ህዝብና መንግስትን ለማጋጨት፣ ወጣቶች በማነሳሳት የሚሉ ክሶች የተመሰረተባቸው አስራ አንድ ሰዎች በሀያ ሺ ብር ዋስ እንዲለቀቁ የመቀለ ኩሓ ክፍለ ከተማ ፍርድ ቤት በወሰነው መሰረት ትናንት ዋስ ጠርተው ወጥተዋል። እስር ቤት ውስጥ አንድ ወር ከአንድ ሳምንት ጊዜ እንዳሳለፉ የተናገሩት ከተከሳሶቹ አንዱ የሆኑት መምህር ፍቃዱ ጥላሁን በመጀመሪያው ቀን የጸጥታ ኃይሎች ሲይዙን ፖሊሶች ደብድበውናል ብለዋል። በጽዳት ላይ የነበረ ወጣት ለምን በሀገር አቀፍ ደረጃ የተደረገው ጽዳት ዘመቻ እሱን ደግፋችሁ ለምን ትወጣላችሁ? ነው ይህኛው ነው ምክንያታቸው እንጂ ሌላ ምክንያት ሊያቀርቡት አይችልም። አንድም አንድም እዛ ውስጥ ከነበሩ ወጣቶች አንድም ድንጋይ አንስቶ የወረወር የለም። አንድም በጸጥታ ኃይል ላይ ምክች ያደርግ የለም አሉ። ስለዚህ ተገቢ ያልሆነ ጭፍጨፋ ያካሄደው በዛን ጊዜ የነበረው የጸጥታ ኃይል ነው ማለት። ከታሳሪዎች አንዱ የሆኑት የአረና ትግራይ ለሉዓላዊነትና ዲሞክራሲ ፓርቲ ቁጥጥር ኮሚቴ ምክትል ሰብሳቢ አቶ ጽጋቡ ቆባ ሕክምና የማግኘት መብታቸውንም ተነፍገው መቆየታቸውን አመላክቷል። ምንም ያለ አገባብ ነው የታሰር ነው የታሰርኩት በእነዚህ ወጣቶች ሲጠርጉ የነበሩ ያን ጊዜ፣ እኔም በአጋጣሚ ነው እዛ አካባቢ የነበርኩት እና ወጣቶቹ ሲደበደቡ እ ደግሞ ፎቶግራፍ ነው ያነሳሁት። ስለዚህ አንተ ፎቶግራፍ አንስተ ትብዬ በጣም ነው የተደበደብኩና በጣም በጣም ነው ከዛ ደግሞ የህክምና መብቴም ያው ተነጥቄ ነው። የፍርድ ሂደቱን ለማጓተት መርማሪ ፖሊስ በተከታታይ ተለዋጭ ቀጠሮዎች እያስያዘ ቆይተዋል ያሉት መምር ፍቃዱ፣ ፍርድ ቤቱ ጉዳዩን የዋስትና መብታቸውን ማስከበሩ አድንቋል። እኛ ተከሰስንበት ሌላ ጉዳይ ነው ህገ መንግስት ጋር ትቃወማላችሁ ሬዘወይ ህገ መንግስቱን በሰላም መንገድ መቃወም እንችላለን። ከዛም አልፎ ከሌሎች ክልሎች ጋር ከሌሎች፣ በጣም የሚያሳቀኝ ይሄ ነው፣ ከሌሎች ክልሎች ጋር ግንኙነት አላችሁ የሚል ነበር። ኢትዮጵያ ውስጥ ነው ያለ ነው እንግዲህ ወንድሞቼ ሌላ ቦታ አሉ፣ አማራ ክልልም አለ፣ አዲስ አበባም አሉ፣ ሌላ ቦታም አለ። ወንድሞችና ጓደኞች እንዲህ አይነት በቃ ለምን ከሌላ ክልል ጋር ግንኙነት አላችሁ የሚል እሱም ጥርጣሬ ነበር። ስለዚህ የመጀመሪያ የነበረው የፍርድ ቤት ሁኔታ መልካም ነበር። በሁለተኛው ግን አስፈላጊ ያልሆኑ መርማሪ ፖሊሱ 14 ቀን ይሰጠኝ ይላል። የሚሰጠው 10 እና 12 ቀን ነበር። አስፈላጊ ያልነበረም በ3 ቀን በ2 ቀን ማጣራት የሚችለው ነበር። ዝም ብሎ በወጣቶች እድሜ መጫወት የሚመስል ሁኔታ ረጅም ቀን ሲያጓትቱ የነበሩ አሉ። ከዛ ግን አራተኛው ቀጠሮ በአምስተኛው ቀጠሮ ይሄኛው ጉዳይ እየተስተካከሉ መጡ ማለት ነው። በዚህ አጋጣሚም የዛን የመጀመሪያ የነበረው ዳኛና ሴት ነች የመጨረሻ አካባቢ የነበረው ሶስተኛው ዳኛ ማለትም የአራተኛና አምስተኛ የክስ ሁኔታችን ያየው እጅግ በጣም ደደንቀው ይገባል። ምክንያቱም በፋክቱና በዛ በፕሪንሲፕሎቹ ተመስርቶ ነው ሂደቱን ሲያይ ነበረው ማለት ነው። አቶ ጽጋቡም የአቶ ፍቃዱን ሀሳብ ይጋራሉ ከሌሎች ጋር ግንኙነት አላችሁ ብር ተቀብላችሁ ትሆናላችሁ ተብሎ ነው ዝም በየቆጠሮው ይቀያየር እንደዛ ነው ከዛ ግን የመጨረሻ የነበረው ዳኛ ግን የዋስ መብትን ተሰጥተናል ከዛ ግን ፖሊሱ አንድ 18 ሰዓት ተከሳሾች ስለተወነጀሉበት ጉዳይና ስለእስራታቸውን ተይዘው ሳሉ ተፈጽመውብናል ብናል ስለሚሏቸው በድሎች ምላሽ ለማግኘት የኩሓ ክፍለ ከተማ ፖሊስ አዛዥ የሆኑትን ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀልን ለማግኘት ያደረግነው ጥረት አልተሰካም። ይሁን እንጂ አዛዡ ቀደም ሲል ለቪኦኤ ሰጥተውት በነበረ ቃልም የሚከተለውን ብለው ነበር። ýa da ýa da ýa da ýa da ýa da ከጽዳት ዘመቻው በኋላ በዚህ ክልል ያለውን ሰላም ለማደፍረስ በተለይ ደግሞ በኩሓ ክፍለ ከተማ ሁከትና ግርግር ለመፍጠር ወደ አደባባይ ወጥተው መንቀሳቀስ ጀመሩ ወጣቶቹ። የጸጥታ አካልም አካሄዱ ትክክል እንዳልሆነ ድምፅ ማጉያ እየተጠቀመ የሰላም ማደፍረስ እንቅስቃሴ ነውና አቁሙ ብሏል፣ ግን ሊሰሙ አልቻሉም። ከዛ አልፈው ከፖሊስ ጋር ወደ መጣላትና መተናነቅ ነው የገቡት። በዚህ መሰረትም የጸጥታ አካል ይህንን ሁከት ለፈጠሩ ሰዎች ያለምንም ችግር በቁጥጥር ስር አውሏል ይኖራቸዋል ነው ያሉት። ተከሳሾቹ ሚያዝያ 6 2011 ነበር በቁጥጥር ስር የዋሉት። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። ከሰሞኑ በማህበራዊ ሚዲያ የእንቦጭ አረምን ያጠፋሉ ተብለው ከዩጋንዳ የመጡ ጥንዚዛዎች ከመራቢያ ጣቢያቸው ጠፉ ተብሎ የተሰራጨው ወሬ ከእውነት የራቀ ነው ሲሉ በባህር ዳር ዩኒቨርሲቲ መምህርና አረሙን በባዮሎጂካዊ የመቆጣጠሪያ ዘዴ ለማጥፋት የሚከታተለው ፕሮጀክት አስተባባሪ ገለጹ። አስቴር ምስጋናው ከባህር ዳር ዘገባ ይዛለች። ዶክተር ጌታቸው በነበሩ በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ናቸው። በጣና ሐይቅ ላይ የተከሰተውን የእምቦጭ አረምን በባዮሎጂካል መንገድ ማለትም አረሙን የሚመገቡ ጥንዚዛዎችን አራብቶ ወደ ሐይቁ በመበተን የእምቦጭ አረምን ለማስወገድ በሚደረገው ጥረት ደግሞ የፕሮጀክቱ አስተባባሪ ናቸው። ከሰሞኑ ታዲያ በማህበራዊ ሚዲያ የእምቦጭ አረምን ለማስወገድ ከኡጋንዳ በውድ ዋጋ ተገዝተው የመጡ ጥንዚዛዎች ጠፉ ተብሎ የተሰራጨው ወሬ ከእውነት የራቀ ነው ይላሉ። ጥንዚዞቹ ተበትነው ሰብል የተበላ ነው ተብሎ ተወራ። ልክ ትልቅ ጥይዛ አላለን እንደዛ አድርጎ የሚያስብሰው አለ። እነዚህ በጣም ትንሽ፣ በእጅሽ እንኳን በትነኪያቸው አይንቀሳቀሱ። ባህሪያቸውን የማያቅ ግለሰብ ነው እንደዛ ብሎ ያስወራው። በፍጹም የመብረር አቅማቸው በጣም በጣም የደከመ ውሃ ይፈልጋሉ፣ እምቦጭ ይፈልጋሉ። ንፋስ እንኳን እንትን ቢል ተደብቀው ስለሚገኙ ያ ንፋስ እንኳን ይዟቸው አይሄድም። ይሄ መጠለያ የምታዩ የሚያስፈልገው እንዳይበሩ በማለት የሰራ ነው አንደኛው። ሁለተኛ እዚህ አካባቢ ጦጣዎች አሉ። መጥቶ ሲስተሙን ዳሜጅ እንዳያደርጉት ነው እንጂ አሁን በተለያየ ሚዲያ ላይ እየተዘገበ ያለው ከእውነት የራቀ ነው። አንድም ጥንዚዛ የጠፋ የለም። የሚጠፋበትም እድል የለም። አቶ ጌታቸው እንደሚናገሩት በጣና ሀይቅ ላይ የተከሰተውን የእንቦጭ አረም ለመቆጣጠር ከተደረጉ ጥናቶች ውስጥ አንዱ በባዮሎጂካል መንገድ ማለትም አረሙን የሚመገቡ ጥንዚዛዎችን በማራባትና ወደ ሀይቁ ላይ በማሰራጨት የሚለው አንዱ ነው። ለዚህ ደግሞ የበርካታ ሀገራትን ልምድ በመውሰድ ከሁለት ዓመት በፊት ነው ጥንዚዛዎችን ማራባት የጀመር ነው ይላሉ። ብዙ ሀገሮች ጋር በስራ ላይ ውሏል። አፍሪካን ብትሄጂ፣ ኤዥያ ብትሄጂ፣ አሜሪካ ብትሄጂ ይጠቀሙበታል። ጥንዚዛውን ማለት ነው። ኦልሞስት ሁለት ዓመት አካባቢ ሆኗል። እያራባን ያለ ነው፣ ቁጥራቸውን እየጨመርን ያለ ነው ማለት ነው። እነዚህ ጥንዚዛዎች ሌላ እጽዋት ላይ ምንም አይነት ጉዳት እንደማያደርሱ ዳታ አለ። ኦልሞስት ከሰላሳ አምስት ፔጅ የሚሆን ዶክመንት አዘጋጅተናል። ሌላው ከዚህ ጋር በተያያዘ በማህበራዊ ሚዲያ ከሰሞኑ ከተሰራጨ ወሬ ውስጥ አንዱ የእንቦጭ አረምን ለማስወገድ በሚል ሰበብ በጣና ሐይቅ ላይ ምንነቱ ያልታወቀ ኬሚካል እየተረጨ ነው የሚል ነው። ይህም የተሳሳተ መረጃ እንደሆነ የአማራ ክልል የደንና ዱር እንስሳት ጥበቃና ልማት ባለስልጣን የህዝብ ግንኙነት ዳይሬክተር አቶ ጋሻው እሸቱ ይናገራሉ። ባህርዳር ዩኒቨርስቲ፣ ጎንደር ዩኒቨርሲቲ እና ወሎ ዩኒቨርስቲ ሌላም ተጨማሪ ዩኒቨርስቲ የሚኖር ይመስለኛል እነዚህ ዩኒቨርሲቲዎች በኬሚካል እንዴት ነው አረሙን ማስወገድ የሚቻለው፣ ብዛ ህይወትን ሳናጠፋ የሚል ጥናት ተጀምሯል። አስቸርካሪ በጣም ውስን የሆነች ቦታ የተሰጣቸው ይመስለኛል። ሙከራ ገና አልጀመሩም፣ አሁን ጥናት ላይ ናቸው ያሉት። አሁን ባለው ሁኔታ ግን እነዚህ ዩኒቨርሲቲዎች ሀይቁም ላይ የለቀቁት ምንም አይነት ኬሚካል የለም፣ በአሁኑ ሰዓት ማለት ነው፣ አልተለቀቀም ገና። በመጨረሻም ሁለቱ ባለሙያዎች እንደሚናገሩት ህብረተሰቡ በማህበራዊ ሚዲያ የሚሰራጩ ወሬዎችን አምኖ ድምዳሜ ላይ ከመድረሱ በፊት ወደሚመለከተው ተቋም ወይም ባለሙያ ስልክ ደውሎ ማጣራት እንዳለበትም አሳስበዋል። ከድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። የመጽሔቱ የመጨረሻ ዘገባ፣ ወዲህ ወደ ዋሽንግተን ዲሲ መልሰናል። የዋይት ሀውስ ጠበቃ የነበሩት ዳን መጌን በተወካዮች ምክር ቤት የፍርድ ኮሚቴ ፊት ለፊት ቀርበው ቃላቸው እንዲሰጡ ትላንት በቀረበላቸው መጥሪያ ላይ እምቢታ እንዲያሳዩ ወይም እንዳይቀርቡ የትራምፕ አስተዳደር መመሪያ ሰጥቷቸዋል ይላል የተወካዮች ምክር ቤት አባላት ሩሲያ ከሶስት ዓመታት በፊት በተደረገው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሩሲያ ጣልቃ ገብነት እንዲጣራ በሚል በተካሄደው የልዩ መርማሪ ሮበርት ሞለር የምርመራ ዘገባ ውስጥ ቁልፍ ቦታ የያዙትን መጌንን መጠየቅ ይፈልጋሉ። የዩናይት ስቴትስ የፍርድ ሚኒስቴር ጠበቃው የቀድሞ ፕሬዚዳንት ትራምፕ የህግ አማካሪ የነበሩ በመሆናቸው በተወካዮች ምክር ቤት ፊት የመቅረብ ህጋዊ ግዴታ የለባቸውም ሲሉ ከዋይት ሃውስ ጋር ተስማምተዋል። የአሜሪካ ድምፅ ዘጋቢ ዘላቲካ ሆካ ያጠናቀረችውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች። በህዝብ ተወካዮች ምክር ቤት ያሉት ዲሞክራቶች የሚካሄንን ቃል መስማት የሚፈልጉት ትራምፕ የምርመራውን ሂደት ለማሰናከል ሞክረው እንደሆነ ለማጣራት ሲሉ ሮበርት ሞለር ባካሄዱት ምርመራ የሚካሄን ቁልፍ ቦታ ስለነበራቸው ነው። ሚካሄን በሙለር የምርመራ ዘገባ ላይ 150 ጊዜ ተጠቅሰዋል። ከዋናዎቹ ነጥቦች አንዱ ሚካሄን ሙለርን ከምርመራው ስራቸው እንዲያባርሩ ትራምፕ በተደጋጋሚ ቢወተውቷቸውም እምቢ ብለዋል የሚል ነው። ትራምፕ ይህን አስተባብለዋል። ዶን መጌን ሞለርን ከምርመራ ሥራቸው እንዲያባርር ጠይቄው አላቅም። ሞለርን ማባረር ብፈልግ ኖሮ ራሴ አደርገው ነበር። ቀላል ነው። የማባረር መብት ነበረኝ። የዩናይትድ ስቴትስ የፍርድ ሚኒስቴርም ባለፈው ሰኞ ስለ ጉዳዩ ያለውን ህግን መሰረት ያደረገ አመለካከትን ይፋ አድርጓል። የዋይት ሀውስ ቤተ መንግሥት ከፍተኛ አማካሪዎችን ስለ ኦፊሴላዊ ስራቸው ምክር ቤት ፊት ቀርበው ቃላቸው እንዲሰጡ በህግ ሊያስገድዳቸው አይችልም የሚል አመለካከት አሰምቷል። የሚገኝን እንቢተኛነት በሀገሪቱ መንግስታዊ ሥራ አስፈጻሚና በህግ አውጪ መንግሥት ክፍሎች መካከል ያለውን ውጥረት አባብሶ ጉዳዩ ፍርድ ቤት ሊደርስ እንደሚችል ሻነን ኦብራያን የተባሉ የፖለቲካ ተንታኝ ገልጸዋል። ስፕሪም ኮርት people he's appointed in the courts are going to back him up. እሳቸው የተማመኑት በከፊልም ቢሆን በከፍተኛው ፍርድ ቤትና በፌዴራል ፍርድ ቤቶች በሾሟቸው ዳኞች ላይ ይመስለኛል። ፍርድ ቤቶቹ ይደግፉኛል የሚል እምነት አላቸው። ይሄ ለእኔ አደገኛ ጨዋታ መስሎ ነው የሚታየኝ። ምክንያቱም የፍርዱ አካልም ስልጣናቸው ሲሸረሸር ማየት አይፈልጉምና የምክር ቤት ስልጣን ሲሸረሸር እያዩም እንኳ ቢሆን የፍርዱ አካል በእምነቱ ሊጸና ይችላል። ስራ አስፈጻሚው አካል የምክር ቤቱን ስልጣን ለማኮሰስ እየሞከረ ነው የሚመስለኝ። በዩናይትድ ስቴትስ መንግስት የስልጣን ክፍፍል ህግ አውጪው፣ ስራ አስፈጻሚውና የፍርዱ ክፍል የተለያዩ ቢሆኑም እኩል ስልጣን ያላቸው መንግስታዊ አካላት ናቸው። አንደኛው የበላይነት ቢይዝ፣ አንደኛው በሌላው ላይ የሚያካሄደውን የክትትልና የስልጣን ሚዛን አጠባበቅ ይዛባል። ተንታኟ ሻነን ኦብራያን ያብራራሉ። ብዙ ሰዎች ከሚረሷቸው ነገሮች አንዱ ሶስቱ መንግስታዊ ተቋማት ወይም አካላት እኩል ስልጣን ያላቸው መሆኑን ነው። አንደኛው የሌሎቹ ታናሽ እህት ወይም ታናሽ ወንድም አይደሉም። ሶስቱም እኩል ናቸው። ትራምፕ ታዲያ አንዳንዴ ስራ አስፈጻሚውን ተቋም የምክር ቤቱን ክፍል የበላይ ለማድረግ የሚሞክሩ ይመስለኛል። የፍርዱንም ክፍል ብብታቸው ስር ለማድረግ ነው የሚቃጣቸው። እንደ ታናሽ ወንድምና እህት በማየት እሳቸው የሚፈልጉትን እንዲያደርጉ ይሻሉ። ይሄ ዝንባሌም እኔ አደገኛ ይመስለኛል። የተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር የሆኑት የኒውዮርክ ተወካይ ዲሞክራት ጀሪ ናድለር ሚኬይን በምክር ቤቱ ኮሚቴ ፊት ቀርበው ቃላቸውን ካልሰጡ በምክር ቤቱ መጥሪያ ላይ ባሳዩት እምቢተኛነት ክስ ለመመስረት ዝተዋል። ይኸው የፍርድ ኮሚቴ ዋናው አቃቤ ሕግ ዊልያም ባርም በምክር ቤቱ ላይ ንቀት አሳይተዋል በሚል ለመክሰስ ድምፅ በመስጠት ወስኗል። የተወካዮቹ ምክር ቤት ኮሚቴ የሞለር የምርመራ ዘገባ ምንም ሳይቀነስበት እንዳለ እንዲያቀርቡ ሲጠይቃቸው እምቢ ብለዋል። ከምክር ቤቱ መጥሪያ ቀርቦላቸው እምቢ ያሉትን የፌዴራል ባለስልጣኖችን ለመቅጣት እያጠኑ መሆናቸውን ዲሞክራቶች የምክር ቤቱ አባላት ገልጸዋል። ለምሽቱ የተመረጡትን የዜና ትንታኔ ርዕሶች ነበር አድማጮች የተከታተላችሁት። የመጀመሪያውን አጋማሽ አገባደን ወደ ሁለተኛው ልናመራ ነው። ታዲያ ዚህ ግድም በሙዚቃ ለደቂቃዎች ፋታ እንወስዳለን። እንወያይ ህመምና ፍቅር ይደበቃሉ። ሰዎች ስለ ፍቅር ይሉ ይታለወይ ሰዎች ስለ መውደድ ይሉ ይታለወይ እውነቱን እውነቱን፣ እስቲ እንወያይ ህመምና ፍቅር ይደበቃሉ Lord, Lord, Lord, ሀሊ፣ የታደሰ ነበረ የተጫወተልን ሀሊ፣ እናመሰግናለን። ጥሩ ዜማ ነው፣ በጣም በጣም ግሩም ዜማ ነው፣ የቆየ ዜማም ነው። የምትከታተሉት አድማጮች በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ አስራ አራት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉ፣ አከበደና ቆንጆ ይታየነን። ሁለተኛውን አጋማሽ ስርጭታችንን ቀደም ባለው ስልት ነው የጀመር ነው። አሁን ወደ ቀዳሚው ቅንብር እናልፋለን። በወሎ አካባቢ የሚኖሩና የእስልምና እምነት ተከታይ ያልሆኑ የሕብረተሰብ ክፍሎች ባለፈው አርብ ሙስሊም ወንድሞቻቸውን ሮሞዳን ጾም አስፈትተው ወይም አስፈጥረዋል ይለናል መስፍን አራጌ ከደሴ ባጠናቀረው ዝግጅቱ። የተለያዩ እምነት በሚከተሉ ጎረቤታሞች መካከል ኢትዮጵያውያን ለበዓል እንኳን አደረሳችሁ መባባል የተለመደ ቢሆንም በመስጊድ የተሰባሰቡት የእምነት አባላትን ማስፈጠር ግን አይታወቅም ይለናል። በተለያዩ የእምነት ተከታዮች መካከል ልዩነት እየተራገበ ባለበት በአሁኑ ጊዜ ግን አድራጎቱ የሚደነቅ ነው ያሉ ብዙዎች ናቸው፣ ይለናል መስፍን በተከታዩ ቅንብሩ። በእስልምና እምነት ተከታዮች ዘንድ ቅዱስ የሚባለውን የረመዳን ወር ህዝበ ሙስሊሙ በጾምና በጸሎት ከተቀበለው ቀናት ተቆጠሩ። ጸሎታችሁ ፍሬ አፍራ፣ ጾማችሁ ሂስመር የሚሉ የክርስትና እምነት ተከታዮች ጿሚ ወንድሞቻቸውን በማስፈጠር የሚያደርጉትን ርብር ብለት ተመለከተ። ይቺ ኢትዮጵያ የሚሏት ሀገር ከሚስጥር በላይ ብትረቅበት፣ ከእንቁ በላይ ብትደምቅበት አይገርምም። ይህን ደግሞ ወሎዮቹ ያውቁበታል። ለእነሱ አብሮነት ጥለት፣ ፍቅር ሸማ ነውና በኮምቦልቻ ከተማ በርበሬ ውንዝ አካባቢ የሚኖረው ሰጠኝ ዘመን የተሻገረ ይህን ትውፊት ለማስቀጠል አለን ብለው ከቆሙ ወጣቶች ውስጥ ይፈረጃል። በ2007 ከአዳማ ዩኒቨርሲቲ በሲቪል ምህንድስና የተመረቀውና በግል ስራ የሚተዳደረው ዳዊት የክርስትና እምነት ተከታይ መሆኑ ሙስሊም ወንድሞቹንና እህቶቹን ለማስፈጠር እንቅፋት አልፈጠረበትም። ተወልዶ ባደገበት አካባቢ በሚገኘው ጃፈር መስጊድ ውስጥ የመቅረብ ሶላት ሲያደርጉ የነበሩ ከአንድ መቶ የሚልቁ ጸዋሚዎችን ባለፈው አርብ አስፈጥሯል። የመጀመሪያችን ነው። እንደዚህ ውሃይ ዘን ተምሪ ዘን መስጊድ ደጃፍ ተገይተን እንትን ያለ ነው፣ ግን ቢሆንም ከዚህ በፊት ሰፈር ላይ የተለያዩ ነገሮች እንደዚህ እናደርጋለና አንድ ጓደኛዬ ቀድሜ የነገርኩት ቢላል ጀማል የሚባል ሙስሊም ጓደኛ አለኝ። ጠራሁት፣ አናገረኝ፣ በጣም ደስ አለው። ጁማ ከሰዓት፣ እነሱም ከሰላት በኋላ አብረን ሂደን ማቴሪያሎቹን ገዝተን፣ ጠረጴዛ አዘጋጅተን፣ ሁሉ ነገር ይዘን ሙስሊምና ክርስቲያን አንድ እንደሚሆን ትላንትም፣ ዛሬም፣ ነገም አንድነን የሚል ጽሁፍ አዘጋጅተን ይህንን በጃፈር መስጊድ ባሳደገን መስጊድ በር ላይ ለማስፈጠር ችለናል። ለዚህም መልካም ሴት መሰረቶቹ በጥቅል የአካባቢው ማህበረሰብ፣ በተናጠል ደግሞ ወላጅናቱ መሆናቸውን ይናገራል። መጀመሪያ መነሻ የሚሆነው ያደግኩበት ማህበረሰብ ነው። እኔ ያደግኩበት ማህበረሰብ አብሮ የኖረ ማህበረሰብ ነው። በህጻነታችን ሙስሊም ጓደኞቻችን ጋር መስጊድ ውስጥ ገብተን ክርስቲያኖች ነን ግን ውጡ እንኳን ሳንባል ነው አብረው ሸሆቻችን ቁርአን አስቀርተው ፍቅር መገበው ተንከባክበው ነው እንትን ያሳደጉን። ስለዚህ ይህን ተከትሎ ደግሞ የኛ ቤተሰቦች በተለይም የኔ እናት በህይወት በነበረችበት ጊዜ በስነ ስርአት ለረመዳን ሰአት ላይ በየቤቱ ማታ ተምር ገዝታ ሾርባ ይዛ ትሄዳለች። ያን ስትሄድ ደግሞ እኔን ነበረ ብዙ ጊዜ ይዛኝ የምትሄደው እና እኔ እሷ የቀረጸችብኝ ውስጤ የሆነ ነገር አለ። ይሄ እውነት ነው የወሎ ሴት ነው ግን እሷ ጋር ያለውን ነገር ብዙ ጊዜ ስለማስታውስ እሷ የሰራችኝ ስራ፣ ማህበረሰቡ የሰራን ስራ እንደዚህ እንደወጣ አድርጎኛል፣ እንጂ እኔ ምንም አዲስ ፈጠር ያለሁ ብዬ ወይም ደግሞ አዲስ አድርግ ያለሁ ብዬ የማስበውም ነገር የለም። የእናቴ ልጆ ተገኝቻለሁ ባይነት እውነት ነው። የእናቴ የወሎ የሰብላበበ ልጅ ተገኝቻለሁ ብዬ ነው ማስበው። የዳዊት አብሮ አደግ ጓደኛና የእስልምና እምነት ተከታይ የሆነው ቢላል ጀማል ዳዊት ኢትዮጵያዊ እሴቶች እየተሸረሸሩ ባሉበት በዚያ አሳሳቢ ወቅት የተገኘ አርአያ ወጣት ነው ይላል ሲታየት እንደዚህ አይነት በጣም አደገኛ ሰዓት ላይ የመጡ ልጆች የወንዝ መጠበቂያ እርከል ትለው ትችላለህ። የተለያየ ካብ ነገሮች ታች ትችላለህ። ያለ ነበረት እንዳይሸርሸር እንደዛ ነው የማየው። ዳዊት ውድርም ጠላንም የዚህ ትውልድ ተቀባዮች እኛ የሴቶቻችን እጣፈንታ ከአባቶቻችን እጆቶ እኛ ጃወርቋል መጠበቂያ አለብን እኛ ነን። ስለዚህ የዚህን ትውልድ አደራ የመረከቡን ኃላፊነት እጃቸውን ዝርግተው ካሳዩ ሰዎች ለእኔ ዳዊት ትልቁን ቦታ ይይዛል ብያምናለሁ። ዳዊት ለሁላችንም ትልቅ የቤት ስራ የሰጠን በፍቅራችን ላይ በአንድነታችን ላይ እንድናስብ እንድናጤም ያደረግን ብዬ አምናለሁ። የፍጥሪያ ፕሮግራሙ ብዙዎችን ስሜታዊ ያደረገ እንደነበር ወጣቶቹ ይመሰክራሉ። የእውነት ለመናገር በጣም ነው ደስ ያላቸው። በጣም ከድሮ እናቴ ታደርግ የነበረውን ነገር በእኔ ዘመን ደግሜ እንደዚህ ሳደርግ ሲ አንዳንዶች ትላልቅ ሰዎች እኔ ይዘኝ ሁሉ ያለቀሱት ምንድን ነው ያሳደጉ ሰዎች ናቸው አላውቅም። በትመስል ልጃ ጋር ተፈጥሮ ነበር መሰል በዛ ሰዓት ብዙ ሰዎች ተገርመዋል። ብዙዎችም ደግሞ በቃ አንዳንድ ጊዜ ስሜት የእውነት ሲሆን ከመግለጽ በላይ ይሆናል የሚሉት ነገር ጠፍታቸው እየመረቁት ምናምን በቃ ዝም ብለው በቃ ደንግጠው ሁላንታ የሚሉ ሰዎች ነበሩ። بعد شوية يمنى ትልቅ ሰዎች ላይ የነበረው ያሳደጉት ሰዎች ላይ የነበረው ስሜት ከምገልጽልት በላይ በጣም ልብ የሚለካ ደስ የሚል ነገር ነው። በፍጥሪያ ፕሮግራሙ ላይ ታድመው የነበሩት ሸሀብዱ እንድሪስም ይሄን ይላሉ። ያው በጣም ደስ አለን። ያው ቀርበን ተባብረን ጓደኞቹ ጋር እናቀዋለን። ጓደኞቻችንን ይዞ ቀርቦ ያው ፍጥራው ላይ ተባብረን እንዲፈጠር አስደርገለታል። ያው ያየውም ሰው ሁላ ጥሩ ነው ብሎ ሀሳቡን ተቀብሎታል። ዳዊት የአካባቢው ፍሬ ነው የሚሉት ደግሞ የኮምቦልቻ ከተማ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባልደረባ አቶ ሳሙኤል ኪሮስ ናቸው። አካባቢው ብዙ ያልተነገረለት ግን ደግሞ ብዙ ሊባልለት የሚገባ ሰብአዊ ጸጋዎችን ታድሏል እንደ አቶ ሳሙኤል ወሎ ላይ በሃይማኖት መከባበር መዋደድ ላይ ትልቅ ስራ እየተሰራ ነው ያለውና አሁን ለምሳሌ አንቻሮ ጊዮርጊስ ቤተክርስቲያን አካባቢ ማህበረሰብ ያለውም የሙስሊም ማህበረሰብ ነው ያለውና ነገር ግን ቤተክርስቲያኑ የሚጠብቁት ታቦቱን የሚጠብቁት ሙስሊሞች ናቸው ሌላውም እዚሁ በኮምቦልቻ ስር ከሚገኝ ገደራ ቶማስ የሚባለ ቤተክርስቲያን አለና እሱም በሙስሊም ማህበረሰብ ነው ያሉበት አካባቢ የሚጠብቁትም እንደ ራሳቸው አድርገው የሚንከባከቡትም ግንቦት 24 ላይ በየአመቱ ሲከበር ድግሱን የሚደግሱት አጠቃላይ ያለውን ሁኔታ ለህዝበ ክርስቲያን የሚያስፈልገውን ዝግጅት የሚያደርጉት እነዚህ ሙስሊም ማህበረሰቦች ናቸው። በወሎ ውስጥ የሚገኘው ጥብቅና ጥልቅ ሴት መቻቻል በሚለው ሀረግ መፈረጅ የለበትም የሚሉ ብዙዎች ናቸው። ከመቻቻል በላይ በውስጡ ብዙ ትርጉሞችን አስሏልና መቻቻል የሚለው ቃል ምናልባት ሁሉ ላይ ብዙ ገላጭ አይደለም። መቻቻል እንደምታውቀው ከቃሉ ራሱ ስንነሳ ትችለኛለህ፣ እችልሃለሁ ነካ እንደ አይነት ስሜት የሚያጨር ነው። ሁሉ ላይ ግን ስትሄድ ከዚህ ቢሆን ከዚህ በወጣ መልኩ Thoa ada, እኔ ስለ አንተ አስቤ አንተ ስለኔ ያስበ ስታስብ ደግሞ በመጨነቅ ውስጥ ሁላ ጭምር ሆነ የሚኖርበት ማህበረሰብ ክፍል ነው። ጓደኛዬ ስትል ዘምነ አጠይቀው የሆነ ቦታ ስትል እምነት አጠይቀህ ምን ማየት ነገር ማለት። አሁን አሁን ግን እነዚህ ነገሮች በተወሰነ ደረጃ እየተሸረሸሩ ዘመናትን ተሻግሮ እዚህ የዘለቀው አብሮነት ቴክኖሎጂ ሊያጎለብተው የሃይማኖት አባቶች በጽናት ሊጠብቁት ይገባል ሲሉ ይመክራሉ። ወጣቶቹ መቼም ዛሬ ላይ ብዙ ነገሮች አሉ። ቴክኖሎጂ አለና የበለጠ የሚያቀራርቡ ነገሮችን በነዛ መስራት አለብን እንጂ እነዛን ቴክኖሎጂ ተጠቅመን እንድንራራቅ፣ እንድንበታተን፣ እንድንጣላ መሆን የለብንም። ምክንያቱም ይህን ባደረግን ቁጥር ከኛም በላይ ያሳደግንም ማህበረሰብ ሰላሙን እየነሳን እንጎደዋለን። ይሄ ደግሞ ለሱ አይገባም። አገሪቱ በአሁኑ ሰዓት ወሳኝ የሚባል ዋና ሰዓት ላይ ነች። አባቶች መስኪር ላይ ቤተክርስቲያን ላይ የእምነት ተቋሞች ላይ ስለ ሀገራችን ሰላም፣ ስለ ህዝቦች አንድነት ፍቅር አጥብቀው ሊጸልዩ ሊሰብኩ ይገባል ብያምናል። ረመዳን ካሪም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለግሩም ዝግጅቱ እናመሰግናለን። አድማጮች አሁን ወደ ተከታዩ ሳምንታዊ ቅንብር ነው የምንሻገረው። ዲሞክራሲ በተግባር አባል አገሮች የሰብአዊና ዲሞክራሲያዊ መብቶችን ለማስከበር ያደረጉት ጥረት ያደረጉትን ጥረት የሚገመግመው የተባበሩት መንግስታት ድርጅት ጉባኤ ከሰሞኑ ተካሂዷል። የመንግስት የሰብአዊ መብት ተሟጋች ድርጅቶችና በጉዳዩ ላይ የሚመለከታቸው አካላት ዘገባዎች እንዲሁም ምክር ሀሳብ የሚያስተናግደው መድረክ የኢትዮጵያን መንግስት ወቅታዊ የሰብአዊና ዲሞክራሲያዊ መብቶች የማስከበር ጥረትም ሰምቷል። ኢትዮጵያ ብታስብባቸው ያላቸውን ምክር ሀሳቦችም ሰንዝሯል። ሀብታሙ ስዩም ስለ ዝርዝር ጉዳዩ ይነግረናል። የተባበሩት መንግስታት ድርጅት የሰብዓዊ መብት ምክር ቤት ከሰሞኑ መደበኛውን ዓለም አቀፍ የሰብዓዊ መብት ግምገማ አከናውኗል። በአሁኑ የግምገማ ምዕራፍ 14 ሀገራት የመሰንበቻው እንቅስቃሴያቸው የታየ ሲሆን ከሀገራቱ መካከል አንዷ ኢትዮጵያ ነበረች። ኢትዮጵያን በመወከል ሀገሪቱ ሰብአዊና ዲሞክራሲያዊ መብቶችን ለማስከበር ያደረገቻቸውን ጥረቶች፣ ስኬቶችና ተግዳሮቶች የሀገራት ተወካዮች ያሰሙት የኢትዮጵያ ፌዴራላዊ መንግሥት ምክትል ጠቅላይ አቃቢግ ዶክተር ጌዲዮን ጢሞቴዎስ ናቸው። ዶክተር ጌዲዮን በሕዝባዊ ጫና ምክንያት በሀገሪቱ ውስጥ ለውጥ ከተፈጠረ ወዲህ ኢትዮጵያ በሰብአዊና ዲሞክራሲያዊ መብቶች አከባበር ረገድ መልካም እርምጃዎችን ስለ መውሰዷ አስረድተዋል። የኢትዮጵያ መንግሥት በሺዎች ለሚቆጠሩ በተለይ ደግሞ በጸረ ሽብር አዋጅ ተከሰውና ጥፋተኛ ተብለው ለነበሩ ዜጎች ይቅርታና ምሕረት አድርጓል። በይቅርታና በምህረቱ ከተለቀቁት መካከል ጋዜጠኞች፣ የኢንተርኔት ላይ ጸሐፊዎች፣ የመብቶች ተሟጋቾችና የፖለቲካ መሪዎች ይገኙበታል። በጸረ ሽብር ሕጉ ሽብርተኛ በሚል ተፈርጀው በሀገር ውስጥ እንዳይንቀሳቀሱ ገደብ ተጥሎባቸው የነበሩ ሁሉም የፖለቲካ ፓርቲዎች ስሞች ከሽብር ተቋማት ዝርዝር ተፍቀው ወደ እንቅስቃሴያቸው እንዲመለሱ ተፈቅዷል። የተሰደዱ ጋዜጠኞች፣ ጸሐፊዎች፣ ፖለቲከኞችና የሚዲያ ተቋማት ወደ ሀገር ቤት ተመልሰው በነጻነት እየተንቀሳቀሱ ይገኛሉ። ምክትል ጠቅላይ አቃቢ ሕጉ ከዚህ በተጨማሪ የአፈና ሰለባዎች የነበሩ ድረገጾችና የሳተላይት ቴሌቪዥን ጣቢያዎች ዳግም መከፈታቸውን፣ የስቃይ ተግባር ሲፈጸምባቸው የነበሩ ስፍራዎች እንዲዘጉ በሰብዓዊ መብት ረገጣ ተሳታፊ የሆኑም እንዲጠየቁ ስለመደረጉም አትተዋል። ቀደም ባለው ዘመን ለደረሰው ጥፋት ሁሉ መንግሥታቸው ይቅርታ መጠየቁን አስታውሰው ከዚህ ባሻገር የተቋማትን አወቃቀር የሚመለከቱ ሕጎች እንዲከለሱ አዳዲስ ሕጎችም እንዲወጡ ጥረት ስለመደረጉ ተናግረዋል። የሀገር መከላከያ ሰራዊት፣ የምርጫ ቦርድ፣ የእንባ ጠባቂ ተቋም ማቋቋሚያ አዋጆች እንዲከለሱ ተደርጓል። ከዚህ በተጨማሪ የብሔራዊ ደህንነት አገልግሎትና የፌዴራል ማረሚያ ቤቶች ማቋቋሚያ አዋጆች በአሁኑ ሰዓት ግለሳ እየተደረገባቸው ይገኛል። እኒህን እርምጃዎች እያደረግን ባለንበት ሰዓት ግን አንዳንድ ምክንያቶች እየፈተኑን ነው ያሉት ዶክተር ጌዲዮን ጢሞቴዎስ። በተለይ ደግሞ በተለያዩ ስፍራዎች የሚፈጠሩ ግጭቶች የዜጎችን መብቶች ለማስጠበቅ ከባድ መሰናክል እንደፈጠሩ አልሸሸጉም። በጥፋት ኃይሎች የሚጋጋሉ ከጀርባ ዓላማ ያላቸው የቁጣ እንቅስቃሴዎችና ውጥረቶች ግጭትን፣ አለመረጋጋትና መፈናቀል በተለያዩ የሀገራችን ክፍሎች በመፍጠር በለውጡ ጥረት ላይ ጠንካራ ፈተና ደቅነዋል። መንግሥትም ይህንን አደጋ በመረዳት የሕግ የበላይነት፣ ተጠያቂነትና ሰላም እንዲሰፍን የተለያዩ እርምጃዎችን እየወሰደ ነው። እርምጃዎች ብለው ምክትል ጠቅላይ አቃቢ ሕጉ የጠቀሱት የወሰንና ማንነትን የሚመለከቱ ጉዳዮች በሰላም እንዲፈቱ በሕዝቦች መካከል መግባባት እንዲሰፍን ይጥራሉ የተባለላቸውን የወሰንና ማንነት እንዲሁም የብሔራዊ እርቀ ሰላም ኮሚሽኖችን መመሥረት ነው። ከዚህ በተጨማሪ የመንግሥት ጸጥታ ኃይሎች ከግጭቶች ጋር በተገናኘ ተሳትፎ አላቸው ተብሎ የታመነባቸውን ግለሰቦች በቁጥጥር ስር የመዋል እርምጃ እንደሚወሰድም ተናግረዋል። እኒህና መሰል ጉዳዮች ላይ ትኩረት ያደረገውን የምክትል ጠቅላይ አቃቢ ሕግ ዶክተር ጌዲዮን ጢሞቴዎስን ሪፖርት የሰሙት የሀገራት ተወካዮች በበኩላቸው ኢትዮጵያ የጀመረችውን መንገድ በሰናይነት አንስተው አሁንም ግን ሀገሪቱ የዜጎችን ሰብአዊና ዲሞክራሲያዊ መብቶች ለማስከበር ሳይመሽ መዘርጋት ያለባትን ብልሃቶች አጋርተዋል። ለአብነት የኖርዌይ ተወካይ ይህንን ብለዋል። እያሻቀበ የመጣው የሀገር ውስጥ ተፈናቃዮች ቁጥር እጅግ አሳሳቢ ነው። ኖርዌይ ኢትዮጵያ ልታስብባቸው ይገባ ያለችውን አራት ጉዳዮች አስቀምጣለች። አንደኛ፣ የካምፓላ ስምምነትን በመቀበል በሀገር ውስጥ እያሉ የተፈናቀሉ ሰዎችን የሚረዳ የፖሊሲ ማዕቀፍ ማበጀት አለባት። ሁለተኛ የጾታና ወሲባዊ ጥቃትን በተመለከተ በአጥፊዎች ላይ የሚተላለፈው ቅጣት በድጋሚ ሊጤን ይገባል። ጾታዊና ወሲባዊ ጥቃቶችን ለመከላከል የሚረዱ ተቋማት መጨመር አለባቸው። ሶስተኛ በእርቀ ሰላም ኮሚሽን በኩል የሚመለከታቸው ወገኖች ሁሉ የሚሳተፉበት የእርቅ ሂደት በፍጥነት ሊተገበር ይገባል። አራተኛ የተባበሩት መንግስታት ድርጅት ዴሞክራሲያዊና ሰብአዊ መብት መመሪያዎች ይተገበሩ ዘንድ የብሔራዊ ትግበራ ዕቅድ እንዲዘጋጅ ይደረግ። የተባበሩት መንግሥታት ድርጅት የሰባዊ መብቶች ምክር ቤት ወቅታዊ የሀገራት ግምገማ እንደ ኤሮፓያን አቆጣጠር ከ2006 ዓ ም ጀምሮ ሲከናወን የቆየ ነው። ሀገራት የሰባዊ መብት ሁኔታዎችን ለማሻሻል እያደረጓቸው ያሉትን እርምጃዎችና የገጠማቸውን መሰናክሎች የሚያጋሩበት መድረክ ከመሆን ባሻገር በመስኩ እጅግ የተሻሉ የሚባሉ ልምዶችን የሚለዋወጡበት እንደሆነም ድርጅቱ ካሰፈረው ሀተታ መረዳት ይችለናል። አርባ ሰባት አባል ሀገራት የተካተቱበት ምክር ቤት 193 የሆኑትን የጠቅላላ ጉባኤ ሀገራት ክንውን የሚመዝ ነው። የመንግሥታት ገለልተኛ የሰባዊ መብት ተሟጋች ድርጅቶች እንዲሁም በዘርፍ ውስጥ የሚመለከታቸው አካላት የሚያቀርቧቸውን መረጃዎች ካጤነ በኋላ ነው። ለአሜሪካ ድምፅ ራዲዮ፣ ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን እንደ ዝግጅቱ እናመሰግናለን። አድማጮች አሁን ወደ ምሽቱ መጨረሻ ቅንብር እንዘልቃለን። ሴቶችና ቤተሰብ በርከት ያሉ የዩናይትድ ስቴትስ ግዛቶች ሰሞኑን ጽንስን ማቋረጥን ሙሉ በሙሉ ከመከልከል የሚቆጠር መልኩ የሚገድቡ ሕጎችን ደንግገዋል። የአላባማ ክፍለ ግዛት በመደፈር ወይም በቅርብ የስጋ ዘመድ ጋር በተደረጉ ግንኙነቶች የተፈጠሩ ጽንሶችን ጭምር ማቋረጥ የሚከለክል ሕግ ደንግጓል። ቀደም ብሎም የኦሃዮና ጆርጂያ፣ ኬንታኪ እንዲሁም ሚሲሲፒ ጥብቅቆችን አውጥተዋል። በአገሪቱ ዙሪያ ጽንስን ማቋረጥ እንዲከለከል ወግ አጥባቂዎች በሞከራቸው እንደማይቀር ይሄ ደግሞ ሴቶች አማራጭ በማጣት ያልተፈለጉ ጽንሶችን ለማቋረጥ አደገኛ ወደሆኑ መንገዶች እንዲሄዱ ያደርጋል የሚል ስጋት ቀስቅሷል። በዚህ ዙሪያ ጅመሎን እንዲሁም ሌሎች የአሜሪካ ድምፅ ዘጋቢዎች ያጠናቀሯቸውን ዘገባዎች ጨምቀን አዘጋጅተናል። ቆንጅታ ታየነች ለሴቶችና ቤተሰብ ፕሮግራሟ እንዲህ ያቀናበረችው ሰሞኑን በርከት ባሉ ክፍላት ሀገር ጥብቅ ሕጎች መደንገግ መቻላቸው ጽንስ የማቋረጥ ተቃዋሚዎችን በ973 ዓ ምት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሴቶች ጽንስ ማቋረጥ ሕገ መንግስታዊ መብታቸው መሆኑን የደነገገበትን ውሳኔ ቀስ በቀስ ለመሸርሸር እንችላለን ብለው እንዲበረታቱ አድርጓል። የፅንስ ማቋረጥ መብት ደጋፊዎች በበኩላቸው ይህን ጥረት በቁጣ እየተቃወሙ ሲሆኑ ጉዳዩ በመጪው የሀገሪቱ ፕሬዝደንታዊ ምርጫ ትልቅ ቦታ ሊይዝ እንደሚችል ከወዲሁ እየተስተዋለ ነው። በጆርጂያ በሚዙሪና አላባማን ጨምሮ የፅንስ ማቋረጥ ተቃዋሚዎች ደስታ ላይ ነው ያሉት። የአላባማ ምክር ቤት ተደፍረው የጸነሱም ሆኑ ከቅርብ የስጋ ዘመድ የጸነሱ ሴቶችም ጭምር ፅንስ ማቋረጥን የሚከለክል ህግ አውጥተዋል። በጠንካራ የፅንስ ማቋረጥ ተቃዋሚነታቸው የሚታወቁት የአላባማ አገረ ገዢ ኬት አይቪ ባለፈው ሳምንት ረቡዕ ህጉን ፈርመዋል። ህጉ በመደፈር ወይም ከቅርብ የስጋ ዘመድ ቤተሰብ የተጸነሱትን ባይጨምር ይመርጡ ነበር ወይ ተብለው ሲጠየቁ ማናቸውም የሰው ህይወት ሁሉ ክቡር ነው ሲሉ ነው የመለሱት። ህጉን ሊፈርሙ ሲሉ አወዛጋቢው ህግ የተራዘመና ብዙ ወጪ የሚያመጣም ቢሆን የፍርድ ቤት ሙግት ሊጠብቀው እንደሚችልም እናውቃለን፣ ግን ከውሳኔ ዝንፍ አያደርገኝም ብለዋል። አገረ ገዢዋ የተጸነሱ ልጆች ህይወት እንዳይጠፋ ለመከላከል የምታደርገውን ጥረት እስከ ጠቅላይ ፍርድ ቤት መሄድ ቢመጣም ጭምር በፍጹም አተውም። ሚዙሪ ላይ ስምንት ሳምንት የሞላውን ጽንስ ማቋረጥ የሚከለክል ህግ የክፍለ ሀገሩ ምክር ቤት አባል ኒክ ሾረርን በመሳሰሉ ሪፐብሊካኖች ድጋፍ አልፏል። ኒክ ሾረር ለወላጆቹ ስለማይመች ወይም ስላልተፈለገ ብቻ መገደል አለበት? መልሱ ቀላል ነው። የለበትም። ዲሞክራቱ የአላባማ የመወሰኛ ምክር ቤት አባል ባቢ ሲንግልተን ህጉን ተቃውመው ድምጽ የሰጡ ናቸው። ይህ ያረጀ አፈጀ ህግ በማለፉ የአላባማ ሴቶችን ይቅርታ እጠይቃለሁ። ሚዙሪም አላባማም ውስጥ ታዲያ የጽንስ ማቋረጥ መብት ደጋፊዎች በብዛት ወጥተው ተቃውመዋል። ክሪስቲን ፎርድ አንዷ ናቸው። anti-choice activists and and GOP politicians have made their aims clear for a long time. የሴቶችን ጽንስ የማቋረጥ መምረጥ መብት የሚቃወሙ ወገኖችና ሪፑብሊካውያን ፖለቲከኞች አላማቸውን ለረጅም ጊዜ ግልጽ አድርገው ቆይቷል። የጠቅላይ ፍርድ ቤት ውሳኔ ሮቪ ወድ እንዲቀለበስና ጽንስ ማቋረጥ ወንጀል እንዲሆን የሚፈጽሙ ሴቶች እንዲቀጡበት ለማድረግ ነው። ጽንስ ማቋረጥን የሚቃወሙት ወገኖች የአሁኑን ወቅት ፕሬዚደንት ትራምፕ ሁለት ወግ አጥባቂ ዳኞችን ኒል ጎርሲችንና ብሬት ካቫኖን ሰይመዋልና ጠቅላይ ፍርድ ቤቱ ያን ውሳኔ ለመቀልበስ በአንድ ትውልድ ውስጥ ለመጀመሪያ ጊዜ ከመቼውም የተሻለ አመቺ እድል አምጥቶልናል ብለው ተደስተውበታል። የአሜሪካ ዩኒቨርሲቲዋ ጄሲካ ዋተርስ ይተነትኑታል። ከአሁን ቀደም ጠቅላይ ፍርድ ቤቱ ውሳኔውን በትንሹ ለመለወጥ ፈቃደኛ እየሆነ መምጣቱን አስተውለናል። ሙሉ በሙሉ ለመቀልበስ ፈቃደኛ ነን ሳይሉ ማለት ነው። ይሁንና እንዲህ ያለው መፈታተን ያለ ጥርጥር ያን ውሳኔ ለመቅረፍ ወይም ሙሉ በሙሉ ለመቀልበስ የሚደረግ ሙከራ ነው። የስታንፈርድ ዩኒቨርሲቲው ሞሪስ ፊዮሪናም የሰሞኑ የእነዚህ ክፍላተ ሀገር እርምጃ በጉዳዩ ላይ ለረጅም ጊዜ የቀጠለው የፖለቲካ ግብግብ አካል እንደሆነ ነው የሚናገሩት። የጽንስ ማቋረጥ ተቃዋሚዎች አቋም የተረገዘው ሕፃን ህይወት ከመከላከል የሚብስ ምንም ነገር የለም ነው በዛኛው በኩል ደግሞ ከሁሉም በላይ ለእናቲቱ መብት መከበር ቅድሚያ ይሰጣሉ። የሚበዛው ህዝብ ደግሞ መሀል ላይ ሆኖ ሁለቱም የሚጋጩ የመብት ጉዳዮች ስለሆኑ በሆነ መንገድ አመዛዝ ነው መያዝ ይገባል የሚሉ አመለካከት ነው ያላቸው። ጉዳዩን ዲሞክራት ፕሬዝደንታዊ እጮችም ዋና ትኩረት ሰጥተውታል። እናም በሚቀጥለው ፕሬዝደንታዊ ምርጫ በተለይ ለዲሞክራቶች ትልቅ አጀንዳ መሆኑ እንደማይቀር ጄሲካ ዋተርስ ይናገራሉ። የጠቅላይ ፍርድ ቤት ውሳኔ ሮ ቪ ዌድ አደጋ ላይ ወድቋል ብለው ካሰቡ ከወትሮው ከፍ ባለ መጠን ወጥተው ድምፃቸውን የሚሰጡ ይመስላል። ስለዚህ ወግ አጥባቂ ሪፑብሊካውያን እንዲህ ያለውን ጉዳይ በዚህ ደረጃ ገፍተው ጽንፍ በማስያዛቸው ተሳስተዋል ብዬ አስባለሁ። ትናንትና ማክሰኞ የጽንስ ማቋረጥ መብት ደጋፊ ተሟጋቾች ዋሽንግተን ጠቅላይ ፍርድ ቤቱ መግቢያ ደረጃው ላይ ተሰባስበው በበርካታ ክፍላተ ሀገር ያለፉትን ህግጋት ተቃውመዋል። በርካታ የኮንግረስ አባላት በመጪው ምርጫ በእጩነት የቀረቡ ዲሞክራቶችም ጨምሮ በተቃውሞ ለታደሙት ንግግር አሰምተዋል። የመወሰኛ ምክር ቤቱ የዲሞክራቶች መሪ ቸክ ሹመር በሪፑብሊካኖች በሚመሩ የስምንት ክፍላተ ሀገር ምክር ቤቶች የተላለፉት ህጎች በመላ ሀገሪቱ ፅንስ ማቋረጥን በህግ ለማስከልከል የታለመ ዕቅድ አካል ናቸው ብለዋል። በአላባማ፣ በሚዙሪ፣ በቴክሳስ ወዘተ ሪፐብሊካኖች የሚመሯቸው ምክር ቤቶች የሴቶችን መሠረታዊ መብቶች ለመደምሰስ ጦርነት ከፍቷል። ለቀረቡት ሦስት መቶ ገዳቢ ሕጎች ተጠያቂዎቹ እነሱ ናቸው። እኛ ባለንበት አይሆንላቸውም። ተንታኞች እንደሚሉት በተለያዩት ክፍላተ ሀገር እየተደነገጉ ያሉት አዳዲሶቹ ሕግጋት ጽንስ ማቋረጥ ተቃዋሚዎች ጉዳዩ ዩናይትድ ስቴትስ ጠቅላይ ፍርድ ቤት እንዲደርስ የሚያካሂዱት ጥረት አካል ነው። ቆንጅትን ለዝግጅቷ እናመሰግናለን። ቆንጅት፣ የቀሩን ጥቂት ደቂቃዎች ናቸውና ወደ ማጠቃለያ ብትወስጅ ነው ጥሩ። የኦሮሚያ ብሔራዊ ክልላዊ መንግስት 7029 ለሚሆኑ የህግ ታራሚዎች ይቅርታ አድርጓል። የክልሉ ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ በሰጡት መግለጫ ይቅርታ የተደረገው ታራሚዎቹ በስነ ምግባር መሻሻላቸው ስለተረጋገጠ ነው ብለዋል። ከሰሞኑ በማህበራዊ ሚዲያ የእምቦጭ አረምን ያጠፋሉ ተብለው ከዩጋንዳ የመጡ ጥንዚዛዎች ከመራቢያ ጣቢያቸው ጠፉ ተብሎ የተሰራጨው ወሬ ከእውነት የራቀ ነው ሲሉ በባህር ዳር ዩኒቨርስቲ መምህርና አረሙን በስነ ህይወት የመቆጣጠሪያ ዘዴ ለማጥፋት የሚከታተለው ፕሮጀክት አስተባባሪ አስታውቀዋል። ዛሬ በዋይት ሀውስ በዚህ በዩናይትድ ስቴትስ በዋይት ሀውስ ስፋት ባላቸው የመሰረተ ልማት ጉዳዮች ዙሪያ ለወትሮ ያልተለመደ የሁለቱ ፓርቲዎች ማለት የሪፐብሊካኖችና የዲሞክራቶች ስምምነት ሊደረግበት የነበረ እቅድ በጎላ ሁኔታ ፈረሰ። ፕሬዚደንት ትራምፕ ከዲሞክራት የምክር ቤት አባላት ጋር በጽህፈት ቤታቸው ሊያደርጉ ታቅዶ የነበረውን ስብሰባ ረግጠው በመውጣታቸው ዛሬ ጠዋት በቦታው የነበሩ እንዳሉት የምክር ቤት አባላቱ ጋር የእጅ ሰላምታ ለመለዋወጥ የሚሆን ለስብሰባ ለመቀመጥ ፕሬዝደንቱ ፈቃደኛ ሳይሆኑ ቀርተዋል። አድማጮች፣ ስርጭታችን በዚሁ ማብቃቱ ነው። ቆንጂት አመሰግናለሁ። ለማጠቃለያ ዜናው በሙዚቃ እንሰናበታ ሙዚቃው ተጀምሯል። የረቡዕ ምሽት ዝግጅታችን በዚሁ መጠናቀቁ ነው። በእኛ በኩል ደህናደሩ ወደ ትግርኛ ስርጭት አስቴር ትሸኘናለች፣ ታደርሰናለች። መልካም ምሽት። ደህናደሩ ደህናደሩ